ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው በ19 ና በ25 ሜትር ባንድ አጭር ሞገድ እና በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአማርኛ ፕሮግራም ጀመረ ሰላም ጤና ይስጥልን እንደምናምሽታችኋል የተከበራችሁ አድማጮች የዕለተ አርብ ጳጉሜ 1 2011 ዓ ም ፕሮግራማችንን ይዘን ቀርበናል። የምሽቱ አስተናጋጆቻችሁ ቆንጅ ይታየና አዳነች ፍሳሀየንን። ጋምቤላ ውስጥ ሁለት የረድኤት ሰራተኞች በታጣቂዎች ተገደሉ። በተባበሩት መንግስታት ስር ያሉትን ጨምሮ በሁሉም የሰብአዊ እርዳታ ተቋማት በአካባቢው የሚደረጉ እንቅስቃሴዎች ቆመዋል። የሰብአዊ እርዳታ ሰራተኞችን ደህንነት ከማስጠበቅ አንጻር ከመንግስት ሀሳብ እስክናገኝ ድረስ ስቲቭን ዌር ኦማም በኢትዮጵያ የተባበሩት መንግስታት የሰብአዊ ጉዳዮች አስተባባሪ ለዘጋቢያችን ለእስክንድር ፍሬው የገለጹለትን ነው። በአጭሩ የያዝ ነው። ዝርዝሩም በምሽቱ አብይ ርዕስ አካተናል። የሰሞኑ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውዝግብ ጥሩ መልክ መያዙ ተገለጸ። ቅዱስ ሲኖዶስ ምልዓተ ጉባኤ ዛሬ ከቀኑ ስምንት ሰዓት ጀምሮ የስብሰባውን ቀጥሎ ውይይት አድርጓል። እነ ቢቷ አላፍ አዲስ በላይ መኮንን በስ በኩል ያሉ የኦሮሚያ አገልጋዮችና ጥያቄዎች ቅዱስ ሲኖዶስ ጋር በተነሳው ጥያቄ ዙሪያ ላይ ውይይት ተደርጎ ጥሩ መግባባት ላይ ተደርሰዋል። ውይይቱ እይ ጥሩ መንፈስ ይዟል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያ ተልእኮ መምሪያ ዋና ኃላፊ መጋቢ ሰላም ቀሲስ ሶሎሞን ቶልቻን ድምፅ ነው የሰማነው። ዘገባ ይኖረናል። ፕሬዚደንት ሳህለ ወርቅ ዘውዴ በደቡብ አፍሪካ ከሚኖሩ ትውልድ ኢትዮጵያ ጋር ተወያዩ። ዘገባለን ሮበርት ሙጋቤ አርፈዋል ሌላው የምሽቱ ዜናችን ይሆናል። ፕሮግራማችንን ብርሃን ኃይሉ ትመራለች። ዝግጅታችንን በአሃዱ ሬዲዮ 94 ነጥብ 3 ላይም በቀጥታ ማዳመጥ ትችላላችሁ። መልካም ምሽት። ወደ ዜና እናልፋለን። የቀድሞ የዚምባብዌ ፕሬዚደንት ሮበርት ሙጋቤ አረፉ። ስለ ሙጋቤ ህልፈት በኦፊሴል ትዊተራቸው ያስታወቁት የወቅቱ ፕሬዚደንት ኤመርሰን ምናንጋጓ ናቸው። በዘጠና አምስት ዓመት ዕድሜያቸው ያረፉት ሙጋቤ ዚምባብዌ እንደ አውሮፓ አቆጣጠር በ1980 ዓ ም ነጻነቷን ከተጎናጸፈችበት ጊዜ አንስቶ ሀገሪቱን ለ37 ዓመታት ገዝተዋል። ሙጋቤ ከሁለት ዓመታት በፊት ከስልጣን እንዲወገዱ ያደረገው የሀገሪቱ ወታደራዊ ኃይል ነው ሙጋቤ መጀመሪያ ላይ በሀገሪቱ ነፃ አውጭነት ሲሞገሱ ነበር ወደ ኋላ ግን የፖለቲካ ተቃዋሚዎችን መደብደብ ሰቆቃ መፈጸምንና ግድያን ያካተቱ የሰብአዊ መብት ረገጣ ይፈጽማሉ በሚል ይነቀፉ ነበር የሙጋቤ ደጋፊዎች ከ19 ዓመታት በፊት የነጮች የእርሻ መሬቶችን መያዝ ሲጀምሩ የምዕራብ ሀገሮች ማዕቀብ ጣሉባቸው እንደ አውሮፓ አቆጣጠር በ2008 ዓ ም የገንዘብ ግሽበት 231 ሚሊዮን ከመቶ ከደረሰ በኋላ ዚምባብዌ የራስዋ ገንዘብ መጠቆምን አቀሞች። በሳቸው ላይ ይሰነዘር የነበረው ነቀፌታም እየከረረ ሄደ። የአፍሪቃ ብሔራዊ ኮንግረስ ባወጣው የሐዘን መግለጫ መላ ህይወታቸውን ሀገራቸውንና ህዝባቸውን ሲያገለግሉ አልፈዋል ይላል። በመጽሔት ክፍለ ጊዜ ከሀራሬ የደረሰንን ዘገባ እናክልበታለን። ደቡብ አፍሪካ ውስጥ ሲካሄድ የቆየው ጸረ ፍልሰተኞች ግጭት ያደረሰውን ጉዳት መገምገም ጀምራለች። ባለስልጣኖች እንደሚሉት በግጭቶቹ የአስር ሰዎች ህይወት ጠፍቷል። ብዙዎችም ቆስለዋል። ግጭቱ ፍርሃት አስፍኗል፣ የንግድ እንቅስቃሴውን አሽመድምዷል፣ ደቡብ አፍሪቃ ከሌሎች የአፍሪቃ ሀገሮች ጋር ያላትን ግንኙነት አሻክሮታል። የሀገሪቱ ፕሬዚደንት ሴሪል ራማፎሳ ጥቃቱን አውግዘዋል። ጥቃቱን ባለፈው እሁድ የጀመሩት መጤዎች የስራ እድል እየተሻሙን ነው የሚሉ የጭነት መኪና ነጂዎችና ሌሎችም ሲሆኑ ግለሰብ ፍልሰተኞች ላይ ጥቃት አድርሰዋል። መኖሪያ ቤቶችንና የንግድ ተቋማትን ዘርፈዋል፣ ጉዳትም አድርሰዋል። ማንኛውም አይነት የቁጣና የቀቢጸ ተስፋነት መጠን እንዲህ አይነቱን ውድመትና የወንጀል ድርጊት እስከመፈጸም የሚያደርስ አይደለም ብለዋል ፕሬዚደንቱ። በውጭ ተወላጆች መኖሪያ ቤቶችና የንግድ መደብሮች ላይ ጥቃት መፈጸም ይቅርታ ሊደረግለት የሚቻል ተግባር አይደለም። መጤ ጠልነትና አለመቻቻልም በቀላሉ ሊ ታይ የሚችል አይደለም፣ ሲሉ ራማ ራማፎሳ አስገንዝበዋል። ከሞቱት አስር ሰዎች ሁለቱ የውጭ ተወላጆች ናቸው ብለዋል ፕሬዚደንቱ። አራት መቶ ሀያ ሶስት ሰዎች መታሰራቸውንም አክለው ገልጸዋል። አድማጮች፣ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ሂርኪን ዶሪየን የተባለው ከባድ አውሎ ነፋስ የተቀላቀለበት ማዕበል በሰሜንና በደቡብ ካሮላይና ከባድ አውሎ ነፋስ ካደረሰና መንገዶችን በጎርፍ ካጥለቀለቀ በኋላ የኃይሉ መጠን ወደ ደረጃ አንድ ወርዷል። ሌሊቱን ከባድ እንደሚሆንብን እናውቃለን። የንጋት ፀሐይን ለማየት እንጓጓለን ብለዋል የሰሜን ካሮላይና አስተዳዳሪ ሮይ ኩፐር። ትላንት ጆርጂያ ለሚገኝ የቴሌቪዥን ጣቢያ ሲናገሩ ዶሪያን ዛሬ ወደ አትላንቲክ ውቅያኖስ ከማምራቱ በፊት በሰሜን ካሮላይና ኬፕ ሃተርስ ላይ አርፏል። ሄሪኬን ዶሪያን ዛሬ ስላለበት ሁኔታ የተጠናቀረ ዝግጅት ሰለሞን አባተ ያቀርባል። ሄሪኬን ዶሪያን በሐማስ ደሴቶችን ከመታበት እጅግ የከፋው ባለ አምስተኛ ደረጃ ኃይሉ ዛሬ ወደ አንደኛ ደረጃ የውቅያኖስ ማዕበልነት መውረዱ ታውቋል። ትናንት እና ዛሬ የሰሜን ካሮላይናና የደቡብ ካሮላይና የአትላንቲክ ዳርቻ አካባቢዎች ማዕበሉ ባስከተለው የከበደ ጎርፍ የተመቱ ሲሆን እጅግ የበረቱ አውሎ ነፋሶችም እንቅስቃሴዎችን ሁሉ አስተጓጉለዋል። መንገዶች በውሃ ተጥለቅልቀዋል፣ በንፋሱ ኃይል ተዘግተዋል። እያንዳንዱ ዜጋቸው ለደህንነቱ እጅግ ከፍተኛ ጥንቃቄ በማድረጉ እንዲቀጥል የሰሜን ካሮላይና ገዢ ሮይ ኩፐር አሳስበዋል። አትዘናጉ እንዲያው በዋዛ አበስ አድርጎ የሚያልፍ አይደለም። መሬትም ላይ ቢሆን ወደ የብስ ባያርፍም የማዕበሉ ዓይን ሰሜን ካሮላይና ላይ እጅግ የበረታ ጉዳት የማድረስ አቅም አለው ብለዋል ገዢው ኩፐር። ምንም እንኳ ማዕበሉ ዛሬ የብስ ላይ ሙሉ በሙሉ ይወጣል ብለው የአየር ሁኔታ ተንባዮቹ ባይጠብቁም ካለበት ርቀት ሆኖም ለሕይወት የሚያሰጋ ጉዳት ሊያደርስ የሚችል አቅም እንዳለው እየገለጹ ማስጠንቀቂያዎቻቸውንም እያሰሙ ናቸው። ይህ በእንዲህ እንዳለ እጅግ የበረታውን የሐሪኬን ዶሪያን ቁጣ ያሳለፉት የባሐማስ ዜጎች ማዕበሉ ያደረሰባቸውን ውድመት የከበደ ማገገምና ፍርስራሽና ቆሻሻውን መጠራረግ ጀምረዋል። የባሐማስ መንግሥት ዶሪያን እስካሁን ሰላሳ ሰዎችን መግደሉን አረጋግጧል። ከአገሪቱ ሕንፃዎችና ቤቶች ግማሽ ያህሉ ፈራርሰዋል፣ ጠፍተዋል። ፕሬዚዳንት ትራምፕ የውቅያኖስ ማዕበል ዶሪያን ስለሚያልፍበት መንገድ የተናገሩት ነገር በማዕበሉ አይን ውስጥ እንዲገቡ አድርጓል። ትራምፕ በቅርቡ ስለ ዶሪያን በትዊተር ያስተላለፏቸው መልእክቶች በደቡባዊቷ ከተማ ክፍለ ግዛት አላባማ ላይ ያተኮሩ ናቸው። የአየር ትንባያ ባለሙያዎች በገለጹት መሰረት ግን አላባማ ማዕበሉ የሚያልፍበት መስመር የሆነችበት ጊዜ የለም። ትራምፕ ግን በካልኩ አይመልሰኝ አይነት ስህተቱን የጠቆመውን የመገናኛ አውታር የሀሰት ወሬ የሚለውን አባባላቸውን እያወረዱበት ነው። የታሊባን አማጽያን የፋራ ክፍለ ሀገር መዲና በሆነችው ፋራ ከተማ ላይ ትላንት ሌሊት ጥቃት ማድረሳቸውን ባለሥልጣኖች ዛሬ ገልጸዋል። በሀገሪቱ ወታደራዊ ኃይሎችም ሆነ በአማጽያኑ ላይ ጉዳት ደርሶ እንደሆነ አልተገለጸም። አፍጋኒስታን ውስጥ በሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ኔቶ የሚመራው የውህደት ኃይል እንደሚለው ትላንት ካቡል ውስጥ አንድ አሜሪካዊና ሩሜኒያዊ ወታደሮች በግዳጅ ላይ እንዳሉ ተገድለዋል። በያዝ ነው ዓመት 16 የአሜሪካ ወታደሮች እንደተገደሉ ታውቋል። በሌላ በኩል ደግሞ ታሊባን ትላንት በአፍጋኒስታን መዲና ካቡል በመኪና በተጠመደ ፈንጂ የአጥፍቶ መጥፋት ጥቃት በማድረሱ ቢያንስ አስር ሰዎች ተገድለዋል። በመጨረሻም ዋሽንግተንና ቤዥንግ ስለ ንግድ ጉዳይ በከፍተኛ ደረጃ ለመነጋገር ተስማምተዋል የሚል ወሬ ከተሰማ በኋላ የሁለቱም ሀገሮች የአክሲዮን ገበያ ሽቅብ ወጥቷል። ሁለቱም ሀገሮች የሚነጋገሩት ትርጉም ላለው መሻሻል መሠረት ለመጣል ነው ትላለች ቻይና። ተንታኞች ግን ቻይና የፕሬዝደንት ዶናልድ ትራምፕን ጠንካራ አያያዝ አክብዳ አታየውም በማለት ባለሀብቶች ብዙም ተስፋ እንዳያደርጉ መክረዋል። በጉዳዩ ወሳኝ ለውጥ የማስገኘት ምልክትም አይታይም ነው የሚሉት ተንታኞች። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ምሽት ፕሮግራማችን ነው። እስከ አራት ሰዓት ድረስ ከእናንተ ጋር እናመሻለን። አስተናጋጆቻችሁ ቆንጅታዬና ከአዳነች ፍስሐዬ ጋር ነን። ወደ ኋላ የሚቀርቡ ቅንብሮችን እናስተዋውቅና ወደ መጽሔት ክፍለ ጊዜ እናልፋለን። ፕሬዚዳንቱ ያሉን ነገር ጥቃት የሚደርስባቸው ስደተኞች ይሄ አግባብ እንዳልሆነ እና እነሱም እንደሚያወግዙት እንደማይደግፉት ይሄ ነገር ጥሩ እንዳልሆነ እንደገናም ደግሞ በስፋት ስለሚቀጥሎ ስብሰባቸው ላይ በሚገባ እንደሚነጋገሩት ነው ያስቀመጡልን ፕሬዚዳንት ፕሬዚዳንት ሳህለ ወርቅ ደቡብ አፍሪቃ ከሚኖሩ ኢትዮጵያውያን ጋር ስላደረጉት ውይይት የኢትዮጵያውያን ማህበረሰብ ምክትል ሰብሳቢ ናህሊ ሙሳ የተናገሩት ነው። በሁለተኛው አጋማሽ ዘገባ አለን። አሁንም እሱን ስናስብ ወደ መቆም ነው የምንሄደው። እውነት ለመናገር መቆም መልስ አይደለም። ስለዚህ ሁልጊዜ ችግሮች አሉ። ችግሮችን ለመፍታ መሞከር አንዴ ተፈጥረናል እዚህ ምድር ላይ ባየነው ነገር ላይ በሁለት እግራችን ቆመን እንፈታዋለን ብለን መናገር አለ። በሁለተኛው አጋማሽ ከሚቀርብ ሌላ ዝግጅት የቀነጠብነው ነው። ነው የተሰሙት አቶ ክብረት አበበ ይባላሉ። የኢትዮጵያ ማህበራዊ ስራ ፈጣሪዎች ማህበር የመጀመሪያ ፕሬዚደንት ናቸው። በኋለኛው አጋማሽ ጠብቋቸው። አሁን ወደ አብይ ረስ እንለፍ ሁሉም የሰብአዊ እርዳታ ተቋማት በጋምቤላ ክልል የሚያደርጉትን እንቅስቃሴ ለጊዜው መቋረጣቸውን በኢትዮጵያ የተባበሩት መንግስታት የሰብአዊ እርዳታ አስተባባሪ አስታወቁ። እዚህ ውሳኔ ላይ የተደረሰውም በጋምቤላ ክልል በተፈጸመው ጥቃት ሁለት የሰብአዊ እርዳታ ሰራተኞች መገደላቸውን ተከትሎ መሆኑን በኢትዮጵያ የተባበሩት መንግስታት ተጠባባቂ የሰብአዊ እርዳታ አስተባባሪ ስቲቨን ዌር ኦማሞ ለአሜሪካ ድምጽ አስረድተዋል። ሚስተር ኦማሞን በአዲስ አበባ ያነጋገራቸው እስክንድር ፍሬው ተከታዩን ዘገባ ልኳል። የተባበሩት መንግስታትና ሌሎች የሰብአዊ እርዳታ ተቋማት ውሳኔ በትናንትናው ዕለት በጋምቤላ ላይ የተፈጸመውን ጥቃት ተከትሎ የመጣ ነው። ጥቃቱ የተፈጸመው የሰብአዊ እርዳታ የሚያመላልሱ ስለመሆናቸው ግልጽ ምልክት በተደረገባቸው መኪናዎች ላይ መሆኑን የዓለም አቀፉ ድርጅት የኢትዮጵያ ተወካይ ተናግረዋል። በኢትዮጵያ የተባበሩት መንግስታት ተጠባባቂ የሰብአዊ እርዳታ አስተባባሪ ስቲቨን ዌር ኦማሞ ትናንት የሆነውን ለአሜሪካ ድምፅ አብራርተዋል። ጥቃቱን በተመለከተ አሁንም መረጃዎች እየወጡ ነው። እስካሁን የምናውቀው ነገር ምንድን ነው? ሦስት ባልደረቦቻችን ወደ ኑኒል የስደተኞች ካምፕ እየተጓዙ ነበር። ከዚያ በታጠቁ ሰዎች ድንገተኛ ጥቃት ተፈጸመባቸው። ሁለቱ ተገደሉ፣ ሶስተኛው አመለጠ። ምን እንደተፈጠረ ያወቅ ነውም? በእሱ ምስክርነት ነው በጥቃቱ ሕይወታቸው ያለፈው አክሽን አጌንስት ሃንገር ለተባለ ዓለም አቀፍ ድርጅት የሚሰሩ ሁለት ኢትዮጵያውያን መሆናቸውን አስተባባሪው ጠቁመዋል። ለቤተሰቦቻቸው ሲባል እስካሁን ማንነታቸው አልተገለጸም። ጥቃቱ በማንነት ተፈጸመም እስከዛሬ ይፋ የተደረገ ነገር የለም ኦማሞ አክለው እንዳሉት የእርዳታ ተቋማት እንቅስቃሴም ለጊዜው ተገቷል። በተባበሩት መንግስታት ስር ያሉትን ጨምሮ በሁሉም የሰብአዊ እርዳታ ተቋማት በአካባቢው የሚደረጉ እንቅስቃሴዎች ቆመዋል። የሰብአዊ እርዳታ ሰራተኞችን ደህንነት ከማስጠበቅ አንጻር ከመንግስት ሀሳብ እስክናገኝ ድረስ እኛ እንደ አካባቢ ደህንነት ማኔጅመንት ቡድን ከክልሉ ባለሥልጣናት ጋር ለመገናኘት እየጠየቅን ነው። ስለተፈጠረው ችግር የበለጠ መረጃ ለማግኘትና በአካባቢው የሚንቀሳቀሱ ባልደረቦቻችን ደህንነት የተረጋገጠ ስለመሆኑ ዋስትና ለማግኘት ነው ያሉት። የኢትዮጵያ መንግስትም ሆነ የጋምቤላ ክልል ባለስልጣናት እስካሁን በጉዳዩ ላይ የሰጡት አስተያየት የለም። ለስብሰባና ለስልጠና ከአካባቢው ርቀው እንደሚገኙ የገለጹ አንዳንድ የጋምቤላ ክልል ባለስልጣናትም አስተያየት መስጠት እንደማይችሉን የተናገሩት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን እናመሰግናለን። ዛሬ በተካሄደው የቅዱስ ሲኖዶስ ምልአተ ጉባኤ ስብሰባ ላይ 95 በመቶ መግባባት ላይ መደረሱን ሁለቱም ወገኖች አስታውቀዋል። ጠቅላይ ሚኒስትር አብይ አህመድም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ጋር ውይይት አድርገዋል። ጽዮን ግርማ ዝርዝሩን ይዛለች። ዛሬ ጠዋት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ አባላት ከጠቅላይ ሚኒስትር አብይ አህመድና ከምክትል ጠቅላይ ሚኒስትር ደመቀ መኮንን ጋር በወቅታዊው የቤተ ክርስቲያኒቱ ጉዳዩ ላይ ከተወያዩ በኋላ ከሰዓት በኋላ ደግሞ በኦሮሚያ አካባቢ የቤተ ክርስቲያን አገልግሎት በመዳከሙ የካህናት እጥረት በመፈጠሩና በኦሮምኛ ቋንቋ የሚቀድስና የሚያስተምር አገልጋይ በበቂ ሁኔታ ባለመኖሩ የኦሮሚያ ቤተ ክህነት ጽፈት ቤት እንዲቋቋም ፍላጎት ካላቸው ከነ ሊቀ አእላፍ ቀሲስ በላይ መኮንን ጋር ውይይት አድርገዋል። ሰሞኑን በዚህ ጉዳይ ላይ መግለጫ ሲሰጡን የቆዩት እና በስብሰባው ላይ እንደነበሩ የገለጹት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያ ተልእኮ መምሪያ ዋና ኃላፊው መጋቤ ሰላም ቀሲስ ሰለሞን ቶልቻ ውይይቱ ጉዳዩን ወደ መልካም መንገድ ማምጣቱን እና መግባባት ላይ መደረሱን ተናግረዋል። ቅዱስ ሲኖዶስ ምልዓተ ጉባኤ ዛሬ ከቀኑ ስምንት ሰዓት ጀምሮ የስብሰባውን ቀጥሎ ውይይት አድርጓል። በእነ ሊቀ ካህናት ቀሲስ በላይ መኮንን በኩል ያሉ የኦሮሚያ አገልጋዮች እና ጥያቄዎች ቅዱስ ሲኖዶስ ጋር በተነሳው ጥያቄ ዙሪያ ላይ ውይይት ተደርጎ ጥሩ መግባባት ላይ ተደርሷል። ውይይቱ ጥሩ መንፈስ ይዟል። ያው ዞሮ ዞሮ ቤተ ክርስቲያንን በጋራ ለማገልገልና የቅዱስ ሲኖዶስን ውሳኔና ሀሳብ አክብረው እንደሚሰሩ የጠየቋቸውም ጥያቄዎች አግባብ ባለው መልክ እንዲፈቱ ጥሩ ደረጃ ላይ ተደርሷል። ግን አልተቋጨም። ነገ ለጠዋት አድሯል። ጥሩ መንፈስ አለው ስብሰባው በጥቅሉ። ያው ቀጣዩ ነገር ያው አልተቋጨም። ቅዱስ ሲኖዶስ ሕግ አውጪ ነው። እነሱም የቅዱስ ሲኖዶስን ውሳኔ ሀሳብ ተቀብለው ጥያቄያቸው ዋናው በኦሮሚያ ያለው መንፈሳዊ አገልግሎት ከዚህ በፊት ያቀርቡት የነበረው ጥያቄ እንዲፈታ የሚል ነው። በአብዛኛው ውይይቱ ላይ የነበረው የታየው ነገር በአጠቃላይ መግባባት ያለበት ነው። በነ ሊቀ አላፍ ቀሲስ በላይ መኮንን የቀረበው በአፋን ኦሮሞ በሚገባ ማስተማር የሚለው ጥያቄ ተገቢና ሲኖዶስም ከዚህ ቀደም ሲሰራበት እንደነበር ገልጸው የተሰራው ስራ በቂ እንዳልሆነና ከዚህም በኋላ በሚገባ እንደሚሰራበት ጠቁመዋል። ሲኖዶስም በጥያቄው ትኩረት ሰጥቶት ውይይት እየተደረገበት እየተደረገበን ነበር ግን ባለሙያዎች በፍጥነት እንደተባለው ስላልደረሰ ነው እንጂ ጥያቄያቸው አግባብነት እንዳለው በሙሉ ቅዱስ ሲኖዶስ ተቀብሏል። እነሱም በተቻለ መጠን አስረድተው ሲኖዶስ ያላቸውን ክብር ገልጸው የቤተ ክርስቲያኒቷን ልዕልናና አንድነት ሁሉም በጋራ በመግባባት መዝበት እንዲሰራና አገልግሎት አገልግሎቱ እንዲቀጥል በጎ መግባባት ላይ ተደርሷል። እነሱም የቤተ ክርስቲያኒቷን ቃልና መመሪያ አክብረው እንደሚሰሩ ምንድነው በነገ እለት ተጀመረውን ነገር በጋራ አይቶ ሲኖዶሱ እንዳለቀ የጋራ በቅዱስ ሲኖዶስ መግለጫ ይሰጥም። ከስብሰባው በኋላ ሀሳባቸውን የጠየቅናቸው ሊቃ ላፍ ቀሲስ በላይ መኮንን በበኩላቸው መግባባት ላይ መደረሱን አረጋግጠዋል። እንድነ መሰለሽ አባቶች ጠሩን። እሱን ጥያቄ የጠየቁ እኛን ጥያቄያችን አቅርበዋል። አቀረም እሱን ጠየቁ። ተወያየን በኋላ ኦልሞስት ዘጠና አምስት ፐርሰንት ተስማምተን ወጣ ነው። ትንሽ ነገር ነው የሚቀረው። እሱን ጠዋት ብለን ወጣ ነው። ቀሲስ በላይ አያይዘው በነገው እለት መቋጫ ከተበጀለት በኋላ ሰፋ ያለ ማብራሪያ እንደሚሰጡም ገልጸዋል። በአጠቃላይ ውይይቱን ለመቋጨት ለነገ መቀጠሩን እና መግለጫም እንደሚወጣ መጋቤ ሰላም ቀሲስ ሰለሞን ቶልቻ ተናግረዋል። በጠቅላይ ሚኒስትር አብይ አህመድ የፌስቡክ ገጽ ላይ በሰፈረው መረጃ መሰረትም ጠቅላይ ሚኒስትር አብይ አህመድና ምክትል ጠቅላይ ሚኒስትር ደመቀ መኮንን ከቤተ ክርስቲያኒቱ ቅዱስ ሲኖዶስ አባላት ጋር ባደረጉት ውይይት የቀረቡት ችግሮች በለውጥ ውስጥ ካጋጠሙት ተግዳሮቶች መካከል መሆናቸውን ጠቅላይ ሚኒስትሩ ያነሱ ሲሆን፣ አይነታቸው ቢለያይም የተለያዩ የእምነት ተቋማት በለውጡ ሂደት ፈተና እንዳጋጠማቸው ገልጸዋል ይላል። በመሆኑም እንቅፋት የሚፈጥሩትን አካላት መታገል ያለብን በጋራ ነው ሲሉ ጠቅላይ ሚኒስትሩ መናገራቸው ሰፍሯል። የቀረቡትን ችግሮች በዝርዝር በማጥናትና በየደረጃው ካሉ አመራሮች ጋር በመነጋገር በጋራ እንደሚፈቱ ጠቅላይ ሚኒስትሩ ምላሽ እንደሰጧቸውም ተዘርዝሯል። በሀገር ላይ የሚደርሱ ጥፋቶች በሁሉም ላይ የሚደርሱ በመሆናቸው መንግስትና የእምነት ተቋማት በጋራ በመስራት መፍታት እንዳለባቸው ገልጸዋል ተብሏል። በመጨረሻም የተፈጠሩትን ችግሮች የጋራ በማድረግ የቤተ ክርስቲያኒቱን አንድነትና ክብር በጠበቀ መልኩ በጋራ ለመፍታት ከስምምነት ላይ ተደርሷል ይላል መግለጫው። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ጽዮንን ለዘገባው እናመሰግናለን። ዚምባብዌን የውዳን ነጮች አገዛዝ ካከተመበት እንደ አውሮፓ አቆጣጠር በ1980 ዓ.ም ጀምረው ለ37 ዓመታት የመሩት ሮበርት ሙጋቤ ማረፋቸውን በዘገባችን ገልጸናል። በ ዘጠና አምስት ዓመታቸው ያረፉትን ሙጋቤን አንዳንዶቹ በመርሃቸው ጸንተው የቆሙ ብለው ሲያደንቋቸው፣ ሌሎች ደግሞ ምርጫ ያጭበረበሩ፣ በአንድ ወቅት የአፍሪቃ የዳቦ ቅርጫት የነበረችውን ሀገር ኢኮኖሚ ያደቀቁ፣ ሕዝቡን ለአመታት ሲያሸብሩ የኖሩ ሲሉ ያውግዟቸዋል። የቪኦኤ ዘጋቢ አኒታ ፓውል ከሀራሬ የሙጋቤን ህይወትና ትተውት ያለፉትን ታሪክ ታስቀኘናለች። ቆንጅታዬ ተቀርበዋለች። የዚምባብዌ የመጀመሪያ ፕሬዚደንት ሮበርት ሙጋቤ በ ሰላሳ ሰባት አመቱ ከጊዜ ወደ ጊዜ አምባገነንነት እየባሰበት በሄደው አገዛዛቸው የተወሳሰበ ታሪክ ትተው አልፈዋል። በወጣትነት ዘመናቸው ሙጋቤ ዚምባብዌን ለነፃነት ያበቃትን የሽምቅ ተዋጊ እንቅስቃሴ የመሩ ሰው ናቸው። ሮዴዢያ ትባል በነበረችው የቀድሞይቱ የእንግሊዝ ቅኝ ግዛት ያኔ በአገር ውስጥም በውጭም ለነፃነት ተዋጊ ጀግና ተብለው ይደነቁ ነበር። በቅኝ አገዛዙ የመጨረሻ ዓመታት ከተጧጧፈው የእርስ በርስ ጦርነት በኋላ መጀመሪያ ላይ ሙጋቤ የሀገሪቱ ሕዝብ መካከል እርቀ ሰላም እንዲሰፍን ቀስቅሰዋል። የትምህርትና የጤና ስርዓቶቹን አስፋፍተው በአፍሪካ ዙሪያ ዝና እንድታተርፍ አብቅተዋትም ነበር። ከዚያ በኋላ ቀስ በቀስ ተቃውሞን አልታገስ ማለት ጀመሩ። በሰብአዊ መብት ረገጣ፣ በአፈና ምርጫ በማጭበርበር ይወነጀሉ ጀመር። የነጮች ይዞታ የነበሩ ትላልቅ የንግድ እርሻዎች ለጥቁሮቹ ዚምባብያውያን ባዛወረው የመሬት ይዞታ ለውጥ ለምርታማነት የሚያስፈልገው የገንዘብም ሆነ የልምድ ግብዓት እጥረት በመኖሩ የተነሳ የሀገሪቱ የግብርና ምርት ክፉኛ አሽቆለቆለ። ብዙዎች ዚምባብያውያን አሁንም ቢሆን የገንዘብ የስራ እንዳቅማቸው በተመጣጠነ ዋጋ ቁሳቁስ የመግዛት አቅም የላቸውም። እናም ብዙዎች ለዚህ ያበቁን ብለው ሙጋቤን ይወነጅላሉ። ሙጋቤ ባለፈው ዓመት እንዲህ ሲሉ በስልጣን ዘመኔ ለህዝቤ የለፋው ሰው ነኝ ሲሉ ተናግረዋል። እኔ እኮ በዚያን ጊዜ በመላ ዘመኑ ወደ ሕገ መንግሥታዊነት ለመመለስ ወደ ሕጋዊነት ለመመለስ ሕዝባችንን ወደ ነጻነት ለመመለስ ሕዝባችን በነጻነት አየር ውስጥ እንዲኖር ለማስቻል ስጮህ ኖር ያለሁ። ፔሪሳ ቻኩዌንያ የሀያ ስምንት ዓመት ወጣት ነው። በአብዛኛው የሕይወት ዘመኑ አገሩን ስለ መሯት ሰው ድብልቅ ስሜት ነው ያለው። ሮበርት ሙጋቤ ትክክለኛ መሪ ነበሩ። ኋላ ላይ ግን ተሳሳቱ። ሙጋቤ እድሜያቸው ወደ ዘጠናው ገብቶ እርጅናም ድካምም እየተጫጫናቸው ሲሄድ በሕዝብ የማይወደዱ የነበሩት ባለቤታቸው ወራሴ መንግስት ሊሆኑ ዳርዳር ይሉ ጀመር። ያኔ የጦር ኃይሉ የመንግስት ተቋማትን በመቆጣጠር ተከላክሎ ሙጋቤን በአውሮፓውያኑ 2017 ህዳር ወር ላይ አስገድዶ ስልጣን እንዲለቁ አደረገ። ለረጅም ጊዜ ምክትላቸው የነበሩት ኤመርሰን ምናንጋጓ በምትካቸው ስልጣን ያዙ። ሙጋቤ ላይ ክስ እንዳይከፈት የወሰኑትም ምናንጋጓ ነበሩ። ክፉ ሰው አልነበሩም። የሀገረ ዚምባብዌ መስራች አባት ናቸው እኮ የነጻይቱ ዚምባብዌ መሥራች አባት ናቸው። የሮበርት ሙጋቤ የቀብር ሥነ ሥርዓት በዋና ከተማዋ ሐራሬ ሄሮስ ኤክር የጀግኖች አምባ መካነ መቃብር ይፈጸማል። ሮበርት ሙጋቤ ለበርካታ አስርት ከላይ ሆነው እንደኖሩት ሁሉ አሁንም የመጨረሻ ማረፊያቸው ጉብታው ላይ በተሠራው ብሔራዊ የጀግኖች መታሰቢያ ላይ ሊሆን ነው። የፌዴራሉ ጤና ጥበቃ ሚኒስትር ዶክተር አሚር አማን በድሬዳዋ ከተማ በሚገኙ የህክምና ተቋማት ተዘዋውረው የችኩንጉጊያ ታማሚዎችን አይተዋል። ሚኒስትሩ ከድሬዳዋ አስተዳደር ካቢኔ ጋርም ውይይት ያካሄዱ ሲሆን ሰማንያ የሚሆኑ ባለሙያዎች ከፌዴራሉ መስሪያ ቤት ወደ ድሬዳዋ እንደሚላኩ አስታውቀዋል። በጤና ተቋማቱ የህክምና ድጋፍ ያገኙ ታማሚዎች ቁጥር 29500 መድረሱ የተነገረ ሲሆን ለህመሙ የተጋለጠው ሰው ቁጥር ግን በአጠቃላይ በእጥፍ ሊጨምር እንደሚችል ድሬዳዋ ውስጥ በተካሄደው ውይይት ላይ ተነግሯል። አዲስ ቸኮል ከድሬዳዋ ዝርዝሩን ልኳል። ባለፈው ሳምንት ከመንግስት አመራር በተሻለ አፈጻጸም የበጎ ሰው ሽልማት አሸናፊ ዶክተር አሚር አማን ዛሬ በድሬዷ ተገኝተው በጤና ተቋማት የተኙ የቺኩንጉንያ ህሙማንን ጎብኝተዋል። በጉብኝታቸው ወቅት ከህሙማንና የጤና ባለሙያዎች ጋር ውይይት ያደረጉ ሲሆን ከጤና ባለሙያዎች የቀረቡ የግብዓት ጥያቄዎችን ሚኒስቴር መስሪያ ቤታቸው እንደሚያሟላም ተናግረዋል። በዋነኝነት ዛሬ የሚመጣት አንደኛ፣ እየተሰጠ ያለው አገልግሎት ምን ይመስላል፣ ያሉ ክፍተቶች ምን አሉ፣ የሚስተካከሉ ነገሮችን ለማየትና ለመነጋገር ነው ከኃላፊዎች ጋር። ሁለተኛ በየጤና ተቋሙ እየተሰጠ ያለው አገልግሎትንና በመከላከል ስራ ላይ እየተሰራ ያለ ስ ለማየት ነው የተገኘው። የጤና ተቋሞች ጋር ያለውን ለማየት ነው መጎብኘት ሞክረናል። አብዛኛው ቦታ ላይ አገልግሎት እየተሰጠ ቢሆንም አንዳንድ የግብአት ክፍሎችን ያገናል። ለምሳሌ ከላብራቶሪ ጋር ተገናኝቶ የላብራቶሪ ግብአቶች የደቡባቸው ጤና ተቋሞት ነው። ሚኒስትሩ ከጉብኝት መልስ ከድሬዳዋ አስተዳደር ከፍተኛ አመራሮች ጋር ውይይት አካሂደዋል። በወቅቱ በድሬዳዋ ያለውን የቺኩንጉኒያ ወረርሽኝ ይዞታና ለመከላከል የተከናወኑ ተግባራትን በተመለከተ ለውይይት መነሻ ጽሁፍ የቀረበ ሲሆን አመራሮቹም አሉ ያላቸውን ጥያቄዎች አቅርበዋል። ከንቲባ አህመድ ማመድ ከጥቅምት ወር ጀምሮ የወባ ወረርሽኝም ሊከሰት ስለሚችል የበሽታ መከላከል ስራውን በተለይ በመድኃኒት ርጭት ቢንቢዎችን የማስወገድ ስራው ወባን ለመከላከልም ስለሚጠቅም ከወዲሁ አስፈላጊው ጥንቃቄ እንዲደረግ አሳስበዋል። ምክትል ከንቲባ ከድርጃዋር በበኩላቸው እንዲ ብለው ነበር ከንቲባ በሚመራው መድረክ ላይ ዴይሊ እንገናኛለን፣ ግን ቁጥሩ ኤግዛክት ነው ብለን ማስቀመጥ ይከብዳል። አሁን እዚህ ላይ ሀያ ዘጠኝ ሺህ ነው የሚለው ከዚህ የበለጠ ቤት ውስጥ ኦሬዲ ተመሳሳይ ነው ሰው ሲታከም ሆስፒታል ሲገባ ተመሳሳይ በሽታ በቃ ከለላ ፕሮቴክት እንዲደረግ ብሎ ምክርም ፓሪስታሞንም ሌሎቹ መድኃኒት ሰጥቶ ስለሚሄድ ሌላውም ሰው ቤት ውስጥም ሲያዝም በዛው ልክ ነው፣ እዛም ቤድም አድቫይዝ የሚደረገው የሚል ነገርም ስላለ ቁጥሩ ከዚህ በላይ ነው። የዳታ ጉዳይ ላይ በ29 ሰው ባንይዘው እና ሞርጋን ሲክስቲ ታውዘን ማለትም ይቻላል በዛ ልክ ነው። አሁን ለምን አንድ ቤተሰብ ውስጥ ያለው ሶስት አራት ነው። ከእኛ ፋሚሊ ብንጀምር እዚህ ያለው አመራር እንግዲህ በየፋሚሊ ሁለት ሶስት ሰው ተኝቷል። እ ምን እናውቃለን ብለን ፕሮቴክት የምናደርገው ና የዳታ ጉዳይ ላይ ሴንሲቲቭም ስለሆነ በዚህ አጋጣሚ ው ክቡር ሚኒስትሩ ማግኘታችን ለእኛ ማንድ ኦፖርቹኒቲ ነው፣ ግን ትልቁ ነገር ፊልም እናደርገዋለን። በጊዜ ግን አልደረሳችሁልንም የሚል ፊሊንግ አለ። እንዳስተዳደር የጤና ጥበቃ ሚኒስትሩ ዶክተር አሚር አማን ሚኒስቴር መስሪያ ቤታቸው በሽታው መከሰቱ ከታወቀ ማግስት ጀምሮ አስፈላጊውን ድጋፍ ሲያደርግ ቆይቷል ብለዋል። ቁጥሩን በተመለከተ አሁን የጤና ቢሮ ኃላፊውም ሲሆን ተቋቁሞ በዋናኝነት ጤና ተቋሚ መቶች ነው እየተቆጠረ ያለው እ በየቤቱ ያለው ቁጥር ያጨምራል። ስለዚህ አንዱ የጤና ኤክስቴንሽን ፕሮግራሙን ተጠቅሞ በየቤቱ ያለውን ቁጥር ማወቁ ለህክምናውም ለአጠቃላይ ተስታቱ በጣም ጠቃሚ ስለሆነ እሱን አንዱ እያስተካከልን ነው የሚሆነው እሱ የሚሆነው ዞሮ ዞሮ የቁጥሩን አሁን በቁጥሩ ልክ አንድም ሰው መጎዳት የለበትም። በጤና ሚኒስቴር የበሽታው ኮንፊርም የሚደረገው ላብራቶሪ ላይ ነው። ኦገስት አንድ ነው ወደ እኛ የመጣው ኦገስት ሶስት

አብረው እየሰሩ ያሉትም እዚሁ ናቸው። ይህን የሚመሩ በበላይነት የሚመሩ ፌም የሚባል ተቋም አለ። ያ ተቋም ሀላፊዎችም እዚሁ ናቸው። ይህን ወር ሙሉ እየተመላለስ ሲያግዙ ነበር። የግብዓት እጥረት እንደተገለጸልን፣ ወዲያውኑ የአይቢ ፍሎች፣ ፓራሲታሞል፣ አይቢ ካሜላ በሙሉ እዚህ ያለ አምስት ወር ላይ ከበቂ በላይ ነው ያለ ለስድስት ወር ለሰባት ወር አገልግሎት የሚጠቀሙበትን ነው ወዲያው ሞብላይዝ አድርገን ያመጣነው። ኬሚካሉን በተመለከተ በዚሁ አጋጣሚ የሞስኪቶ አድልት ሞስኪቶ በፕሮፖክሰር የመገደል መጠኑ በጣም ዝቅተኛ ነው። ሁን ደስ ሴት ሞስኪቶ የሚባለው ማለት አይሞትም በፕሮፖርሽን ስለዚህ ለዛ ነው ኬሚካል ርጭቱ ላይ ኤንቫይሮንመንታል ላይ የተወሰነ ችግር ስላለበት ማሲብ ደውለው ርጭት ያደርግ ነው። ለዛ ነው ለዚህ ለኤድስ ሞስኪቶ ማለት ነው። ለወባ ግን ፍቱን ነው። ወባ መርጨቱን እንቀጥላለን። ቅድም ክቡር ኮንቲባውም እንደገለጹት ኦክቶበር ላይም ችግር ስለሚኖር ከተማውን ሙሉ መርጨት እንቀጥላለን። ለዚህ ለችኩንጉንያ ፊቨር ግን ሞስኪቶውን ካደገ በኋላ የሚገል ኬሚካል የለም። አለምኒያ ነው በጣም በጥቂት ነው የሚጠቅመው። ላርባ እያለ አቤት ኬሚካል አለ። እሱም ይጠቀም እጥረትም የለም። ሰበቂ ሁኔታ ነው ያለው፣ እየተረጨ ነው። በሽታውን የምታስተላልፈው ትንኝ በዋናነት በቀን የምትነክስ በመሆኗ በአጎበር ለመከላከል አስቸጋሪ እንዳደረጋት ና የኬሚካል ርጭትም የችኩንጉን አስተላላፊ ኤደስ ትንኝን እንብዛም የማይገድል በመሆኑ የመራቢያዋ ቦታ የሆኑ የአቆርዋዎች ማዳረቅ እንደ ዋነኛ መፍትሄ ቀርቧል። ያቆሩ ውሃዎችን በማዳረቅ ና ተያዥ የቅድመ መከላከል ስራዎች ላይ የድሬዳዋ አስተዳደር አመራሮች በሙሉ አቅማቸው እንዲሰሩ ዶክተር አሚድ ጥሪ አቅርበዋል። በቀጣዩ ሳምንትም እስከ ሰማንያ የሚደርሱ ና በልዩ ልዩ ማዎች የተመረቁ የሕክምና ባለሙያዎች ከፌዴራል ወደ ድሬዳዋ እንደሚመጡ ዶክተር አሚድ ጨምረው አስታውቀዋል። የአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ ለመጽሔት ክፍለ ጊዜ ያሰናዳናቸውን ዘገባዎች አጠናቀናል። የአርብ ምሽት ፕሮግራማችን ተጋምሷል። እስከ አራት ሰዓት ግን ከእናንተ ጋር ነን። አጭር የሙዚቃ እረፍት እንሰጣችሁና ወደ ሁለተኛው አጋማሽ ቅንብሮቻችን እንሻገራለን። አበባየው ገበያው የማህበራዊ ሚዲያ ኤዲተራችን የመረጠችልን ነው። ህብስት ጥሩነ ራስ ጥሉኝ ትላለች።

ራስ ጥሉኝ የህብስት ጥሩነ ዜማ ነበረ። እንዳዝናናችሁ ተስፋ እናደርጋለን። ክቡራትና ክቡራን አድማጮቻችን ከአሜሪካ ድምጽ ራዲዮ ጣቢያ በ19ና በ25 ሜትር ባንድ አጭር ሞገድ በናይል ሳት እንዲሁም በአዲስ አበባው 94.3 አህዱ ሬዲዮ ላይ የሚተላለፈው የአርብ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁን ቆዩ። ወደ ሁለተኛው አጋማሽ መሻገራችን ነው። ፕሬዚደንት ሳህለ ወርቅ ዘውዴ በደቡብ አፍሪቃ ከኢትዮጵያውያን ጋር ተወያዩ። የወሎ ዩኒቨርሲቲ ምሁራን ጥሪ እና ከማህበራዊ ስራ ፈጣሪ ጋር የተካሄደ ውይይት ይዘናል። ፕሬዚደንት ሳህለወርቅ ዘውዴ በደቡብ አፍሪካ ከሚኖሩ ትውልድ ኢትዮጵያ ጋር ተዋይተዋል። ፕሬዚደንቷ ከኢትዮጵያውያኑ ጋር በነበራቸው ቆይታ ሰሞኑን ደቡብ አፍሪካ በሚኖሩ የሌሎች አፍሪካ ሀገሮች ዜጎች ላይ ስለደረሰው ጥቃትና ከሌሎች በርካታ ጉዳዮች ጉዳዮች ላይ ተመካክረዋል። ገልሞ ዳዊት ከናይሮቢ ዝርዝሩን ልኳል። በደቡብ አፍሪካ በሀያ ስምንተኛው የዓለም የምጣኔ ሀብት ጉባኤ ላይ እየተሳተፉ ያሉት የኢትዮጵያ ፕሬዚዳንት ሳለወርቅ ዘውዴ እዚያ ከሚኖሩ የትልድ ኢትዮጵያን ፍልሰተኞች ጋር ኬፕታውን ከተማ ውስጥ ተገናኝተው ተማክረዋል። በውይይቱ ላይም ኢትዮጵያውያኑ ለፕሬዚዳንት ሳለወርቅ ጥያቄ ማቅረባቸውን በደቡብ አፍሪካ የኢትዮጵያውያን ማህበረሰብ ምክትል ሰብሳቢ ናይል ሙሳ ለቪኦኤ ተናግረዋል። ጥያቄው እንግዲህ እኛ ህዝቡ ጥላቻ አለው በስደተኞች ላይ እነ ህዝቡ ላይ የሚንጸባረቀው ነገር ከመንግስት በኩል ለእኛ ለሕዝቡ ወይም ደግሞ ለስደተኛ ለእኛ የማይታየን ነገር መንግስት ለመንግስት የሚናበቡና የሚተዋወቁ ወይም ደግሞ የሚያዩት ነገር ምናልባት ከመንግስት በኩል መንግስትን እንዲህ አይነት አመለካከት አለው ወይ? ይሄ ስደተኛ ለሀገር አስተዋጽኦ አለው ብሎ ያስባል ወይስ ልክ ህዝቡ እንደሚጠላው ምንም አይነት አስተዋጽኦ እንዳለልን እና ከጥቅማችን ጉዳታችን የሚያመዝን መስሎ ይታየዋል ወይ ከፖለቲካ ጋር ሆነ ከማንኛውም ነገር በመንግስት በኩል ያለው ነገር ለእናንተ የሚሰማችሁና የሚታያችሁ ነገር ምን ይመስላል የሚለው ነው የተጠየቀ በተጨማሪም ተሳታፊዎቹ በደቡብ አፍሪካ በተለይ በሌሎች አፍሪካውያን ላይ የሚቃጣው ጥቃት ተደጋጋሚ መሆኑን የሀገሩ መሪዎች ይህን የሚደጋገመውን ጥቃት ለምን ማስቆም አቃታቸው የሚል እና ኢትዮጵያውያን በደቡብ አፍሪካ በተለያዩ ግዛቶች ስለሚኖሩ በአገሩ ያለው የኢትዮጵያ ዲፕሎማሳዊ ሚሲዮን ለዜጎች ተደራሽ የሚሆንበትን ሁኔታ በየቦታው ያዘጋጅልን የሚሉ ሀሳቦችና ጥያቄዎች ተነስተዋል። አቶ ናዊ ፕሬዚዳንት ሳለወርቅ ድርጊቱን ማውገዛቸውንም አክለው ተናግረዋል። ፕሬዚዳንቱ ያሉን ነገር ጥቃት የሚደርስባቸው ስደተኞች ይህ አግባብ እንዳልሆነ እና እነሱም እንደሚያወግዙት፣ እንደማይደግፉት ይሄ ነገር ጥሩ እንዳልሆነ በ አፍሪካ ለአፍሪካ ባለው ነገር ላይ እንደዚህ አይነት ነገር መደረጉ ጥሩ ኢሜጅ እንዳለለው እና እንደገናም ደግሞ በስፋት ስለሚቀጥሎ ስብሰባቸው ላይ በሚገባ እንደሚነጋገሩት ነው ያስቀመጡልን። ፕሬዚዳንት አቶ ናዊ አሁን በጆሃንስበርግ ከተማ አቅራቢያ ያለው የጸጥታ ሁኔታ ትንሽ መሻሻሉን እና ሰዎችም ወደ የስራቸው መመለስ መጀመራቸውን ገልጸዋል። በባለፈው ጥቃት ህጋዊ ፍቃድ ኖሯቸው ንብረታቸውን የተዘረፉ ኢትዮጵያውያን ጉዳይ ማህበረሰቡ ንብረታቸውን ከመዘገበ በኋላ ወደ ፍርድ ቤት ሄዶ ካሳ የሚጠይቁበትን መንገድ እያፈላለገ መሆኑንም ጠቁመዋል። ለአሜሪካ ድምፅ ግልሙ ዳዊት ከናይሮቢ። ገልሞውን ለዘገባው እናመሰግናለን። አሁን ወደ ወሎ ይሆናል የምናመራው። የወሎ ዩኒቨርሲቲ ምሁራን ጥሪ በዜግነትና የብሔር ፖለቲካ አራማጆች መካከል አለመተማመን መፈጠሩ በሀገሪቱ የፖለቲካ እንቅስቃሴ ላይ ተጽዕኖ ማሳፍ ማረፉን የወሎ ዩኒቨርሲቲ ምሁራን ገለጹ። ህብረተሰቡ አንድነቱን ጥያቄ ውስጥ እንዳይወድቅ ሰላሙን እንዳይታወክ፣ አፍራሽ ተልእኮውን በንቃት እንዲከላከል አሳስበዋል። መስፍን አራጋው ዝርዝር አለው። በወሎ ዩኒቨርሲቲ የልጅ እያሱ የሰላምና የዴሞክራሲ የጥናት ተቋም አስተባባሪ አቶ ሙልጌታ ተስፋይ እንደሚሉት ሁለቱም የፖለቲካ ጎራዎች የራሳቸውን ሪዕዮተ ዓለም ለማንገስ ሌላውን ማንኳሰስ ቀዳሚ ስልታቸው አድርገውታል። ሁለት ማንነቶች ሳይጎዳዱ ተቻችለው መኖር ይችላሉ ብለው የሚያቀነቅኑ የብሔር ማንነት አቀንቃኞች አሉ። በተመሳሳይ ሁኔታ ኢትዮጵያዊነት ቅድሚያ ተሰጥቶ፣ ነገር ግን ሌሎች ማንነቶች የዛ መጋቢ ሆነው፣ ግን ኢትዮጵያዊነት ጎልቶ መታየት አለበት የሚሉ የዜግነት ፖለቲካ አራማጆች እንዳሉ ይታወቃል። አሳዛኝ በሆነ ሁኔታ ሁለቱም ኃይሎች ተካክደው ነው የሚጀምሩት። የዜግነት ፖለቲካ አራማጁ ይሄ የፖለቲካ ኢሊት ጥያቄ፣ የፖለቲካ ልህቀን ጥያቄ እንጂ የሕዝብ ጥያቄ አይደለም ብሎ ክዶ ይጀምራል። መቼ ሰርቬይ ሰርቶ፣ መቼ አሰስመንት ሰርቶ ይህን አደረገው። በተመሳሳይ ሁኔታ የብሔር ፖለቲካ አራማጆችም ይህንኑ ነው የሚያደርጉ። ይሄ ጥልፍልፍ የትም የሚያደርስ አይደለም። መሬት ላይ ያለው ጠረጴዛ ላይ ያለው የፖለቲካ አጀንዳ ሁለቱም ናቸው። ይህን ማመን ያስፈልጋል። የብሔር ፖለቲካ አጀንዳ አለ፣ የዜግነት ፖለቲካ አጀንዳ አለ። ሁለቱንም ድናይ ማድረግ አይቻልም። ችግሩ የሚጀምረው ሁለቱም ተካክደው ስለሚጀምሩ ነው። የታሪክ ትምህርት ክፍል ምሁሩ አቶ ባይሉ ጌቴ የሰከነ ፖለቲካ፣ የዳበረ ውይይት ባህል፣ በጠንካራ ግብረ ገብነት ይታነጸ ሰብ እና ባለመኖሩ አንዳንድ የፖለቲካ ፓርቲዎች ከህዝብ አጀንዳ ይልቅ በግለሰብ ጉዳይ ተጠምደው ጊዜያቸውን ለማሳለፍ የሚገደዱበትን አጋጣሚ ይወቅሳሉ። በህብረ ብሔራዊ ድርጅቶችና በብሔራዊ ድርጅቶች መካከል ከፍተኛ የሆነ የፖለቲካ ትግል አለ። ይሄን የፖለቲካ ትግል ወይም ደግሞ ፍትጊያ ያመጣው ነገር ምንድን ነው? የብሄር ፖለቲካ የሚያራምዱ ድርጅቶች እነሱ የወጡበትን ማህበረሰብ ከእነሱ ውጭ ማንም ማስተዳደር የለበትም ብል የሚል ጽኑ እምነት አላቸው። ህብረ ብሔራዊ ድርጅቶች ለምሳሌ ኢትዮጵያ ውስጥ የነበሩ አንዳንድ ህብረ ብሔራዊ ድርጅቶች የብሔር ፖለቲካ ከሚያራምዱ ድርጅቶች ጋር ጥምረት ፈጥረው ሲንቀሳቀሱ ነበር። እነዛ ድርጅቶች አሁን በድንገት የዜግነት ፖለቲካ እንደሚያራምዱ ለማህበረሰቡ መስበክ ጀምረዋል ማለት ነው። ይሄ ደግሞ በማህበረሰቡ ዘንድ ከፍተኛ የሆነ ውዥንብር ፈጥሯል። እርስ በርሳቸውም እንደዚሁ በፖለቲካ ድርጅቶች መካከል ከፍተኛ የሆነ ያው ፍትጊያ ይፈጠራል ማለት ነው። የተዛቡ ትርክቶችን ጨምሮ ወቅታዊ እውነታዎች የዜግነት ፖለቲካ በሚያራምዱ ኃይሎች ላይ ተግዳሮት ፈጥሯል ይላሉ አቶ ሞልጌታ። አለመታደል ሆኖ ደግሞ የዜግነት ፖለቲካ አራማጆች ባለፉት 27 ዓመታት የብሔር ብሄረሰቦችና ሕዝቦች ጠላት ተብለው ሰፊ ፕሮፓጋንዳ ተነስቶባቸዋል። አሳዛኙ ነገር እነሱ ወደ ሀገር ውስጥ ከገቡ በኋላ ማለትም የፖለቲካ ስፔሱ ሊበራላይዜሽኑ ሰፋ ብሎ መተርጎም ከጀመረ በኋላ ብሔር ብሔረሰብና ሕዝብ የለም የሚል የሚዲያ ፕሮፓጋንዳ ነስተዋል። ይሄ ለብሔር ፖለቲካ አራማጆቹ እንደ ትልቅ ማስረጃ ሆኖ ቀርቧቸዋል። የዜግነት ፖለቲካ አራማጅን የብሔር ብሔረሰቦች መብጠላት አድርጎ ከመፈረጅ ጋር ተያይዞ ይሄ ሀሳዊ የአንድነት ኃይሎች ናቸው የሚለው አስተያየት በጣም ትልቅ ፈተና ይሆናል። ይሄ በአንድ ጊዜ የመጣ አስተያየት አይደለም። ረጅም ጊዜ ይፈልጋል። በጣም ስልታዊ የሆነ አፕሮች መከተል ያስፈልጋቸዋል። ህብረ ብሔራዊ ድርጅቶች ብዙ ጊዜ የብሔር ድርጅቶች የፕሮፓጋንዳ ሰለባ ይሆናሉ ማለት ነው። ለምሳሌ ከ1997 ምርጫ በኋላ ቅንጅት በህዝብ ዘንድ የነበረው ከፍተኛ የሆነ ተቀባይነት ለማጥፋት ህዋት በድርጅቱ ውስጥ ከፍተኛ አመራር ላይ የነበሩ የአማራ ብሔር ተወላጆችን በመጥቀስ የነፍጠኛ ስርዓት ተመልሶ ሊመጣ ነው እያለ በተለያዩ አካባቢዎች በመዞሩ ቅንጅት የነበረውን ክብር ወይም ዝና እንዲያጣ አድርጎታል ማለት ነው። የፖለቲካ ጉትቻው የብሔር ፖለቲካ አቀንቃኞች ላይም ራሱን የቻለ ተጽዕኖ አሳድሯል። የማህበረሰብ ተቋማት በበቂ ደረጃ የለንም፣ ሚዲያ በበቂ ደረጃ የለንም። እየተጓተቱ ያሉት ሁለቱ የፖለቲካ ሀይሎች ናቸው። በጣም ይህም ጉትቻ የሚያገነውን ነገር ልንገር። የብሔር ፖለቲካ አራማጆቹ እርስ በርስ የጎንዮሽ ጉትቻ አለባቸው። የጎንዮሽ መጓተቱን ለማምለት ቀላል የሚባለውን ኃይል መድፈቅ ይፈልጋሉ። ይሄ ነው እንግዲህ ይሄ ሴናሪዮ የሚያሳይ በዚህ ሂደት ውስጥ ቀላል ተግዳሮት የለባቸው። በነገራችን ላይ ይሄን የፖለቲካ ሊብራላይዜሽን ታግሎ ያመጣውም ብሔርተኛ እንደሆነ መዘንጋት አይገባም። በጥፋቱም በልማቱም ጎራ ከፊት ተሰልፈው የነበሩት የብሔር ፖለቲካ አራማጆች ነበሩ። ከፖለቲካ ልሂቃኑ በላይ የህዝብ ድምፅ የሚሰማበት ጊዜያዊ ድል ሳይሆን ዘላቂ መፍትሄ የሚገኝበት የፖለቲካ አውድ መፈጠር እንዳለበት መክረዋል። በብሔር የፖለቲካ አራማጆችና በዜግነት የፖለቲካ አራማጆች ትልቅ ያለመተማመን ክፍተት አለ። ይህንን ክፍተት የመሙላት ሀላፊነት <laughs> አለባቸው <laughs> <laughs> እንግዲህ፣ ይሄ የአንድን ሀገር የፖለቲካ ውሳኔ በጣም ከሚወስኑት መካከል የሕዝብ አስተያየት ነው። የሕዝብ አስተያየት ደግሞ የሚሰራው የሚገነባው በአንድ የፖለቲካ ፓርቲ ማኒፌስቶና ቅስቀሳ ብቻ አይደለም። በጣም ብዙ ሰዎችን ማሰባሰብ የሚችለው ሲቪል ተቋማት የሚባሉት ሲቪል ሶሳይቲስ እነሱ ናቸው። እነዚህ የሲቪል ሶሳይቲዎች ሚዲያውን ሰፖርት ማድረግ አለባቸው። አለመታደል ሆኖ ገለልተኛ የሕዝብን አስተያየት የሚጠቅመውን የሚያቀርብ የሚዲያ ተቋማት በኢትዮጵያ ውስጥ የለም። ሁሉም የፓርቲ ልሳኖች ናቸው። ግማሹ የብሄርተኛ ፖለቲካ ልሳኖች ናቸው። ሌላኛው ደግሞ የዜግነት ፖለቲካ ልሳኖችም አሉ። የተረፉት የመንግስት ልሳኖች ናቸው። መንግስት ደግሞ የብሄር ፖለቲካ አራማጅ ኃይሎችንም የዜግነት ፖለቲካ አራማጅ ኃይሎችንም በመንከባከብ በማባበል መካከል ዥዋዥዌ ስለሚጫወት የመንግስት ልሳን የሆኑ ሚዲያዎችም እዚህ ግባ የሚል የህዝብ አስተያየትን የሚገነባ ሀቀኛ አቋም ሲያራምዱ አላየ። ፖለቲከኛው አሁን አለተቀናቃኝ ህዝቡን አግኝቶታል። ህዝቡ ደግሞ ያለ አማራጭ ፖለቲካ ፓርቲን አግኝቷል። ማህበረሰቡ አንዳንድ ብሄር ተኮር የፖለቲካ ድርጅቶች የሚነዙትን ፕሮፓጋንዳ በሚገባ በመመርመር ባለመቀበል አገሪቱ ላይ ሊከሰት የሚችለውን ለማፋሳሽ የሆነ ጦርነት ለማስወገድ መሞከር ነው። ሁለተኛ፣ ማህበረሰቡ ችግሮቹን በመወያየት መፍታት መልመድ መቻል አለበት። የፖለቲካ ድርጅቶቹ በጥቃቅን ጉዳዮች ተጠምደው ግዙፉን የህዝብ ጥያቄ እንዳይዘነጉ በሰከነ መንገድ፣ በሰለጠነ አስተሳሰብ በጠረጴዛ ዙሪያ ሊመክሩ እንደሚገባ ነው ምሁራኑ እየጠቆሙት። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ። የደሴ ዘጋቢያችን መስፍን አራጌን እናመሰግናለን፣ እንግዶችንም እንዲሁ። አሁን ደግሞ ከጠብታ አምቡላንስ መስራች ጋር የተካሄደ ውይይት ይቀርባል። የማህበራዊ ስራ ፈጣሪነት እሳቤና ስራዎች ዙሪያ ከኢትዮጵያ ማህበራዊ ስራ ፈጣሪዎች ማህበር ፕሬዚደንትና የጠብታ አምቡላንስ መስራች አቶ ክብረት አበበ ጋር የተጀመረ ወግ ነው። ተከታዩ አሉላ ከበደ ነው አቶ ክብረትን ያወያያቸው፣ ለምሽቱ የውይይታችን የመጨረሻ ክፍል ይዞ ቀርቧል። በቀዳሚው ሁለተኛ ክፍል ቃለ ምልልሳቸው እልባት ካደረጉበት ይጀምራል። እስኪ ወደ የቀን ተሞክሯችሁ እንዝለቅ። በተጨባጭ አንድ ሰው የመንገዶች የስልኮች፣ የመተላለፊያዎች ውጥንቅጥ ያለበት ከተማ ነው። በጣም በተደራጀ ከተማ አንዳንድ ያስቸግራል፣ አንድ ሕመምተኛን ካለበት ቦታ አንስቶ ወደሚፈለግበት ከቤት ውስጥም ለማውጣት በሀሳቤ መሀል መርካቶን አስባለሁ። ምናልባት ብዙ ነገሮች ተቀይረው ሊሆን ይችላል፣ የረጅም ጊዜ ስለሆነ ከሀገር ከወጣው ነገር ግን እንዴት ነው በተጨባጭ ቀናችሁ ምን ይመስላል? ከሰውም ከሌሎችም ፈታኝ ነገሮች ውጪ እራሱ ስራው የሚደቅ ነው ፈተና። በትክክል ያና ሰው በሰዓቱ ደርሶ ነፍሱን ለማዳን የሚደረግ ጥረት ላይ ምን ይመስላል? የአንድ ቀን ውሏቸውን እስኪ እንደው በጨረፍታ ያሳይ። እውነቱን ለመናገር ቅድም ያልኩ ነገር ነው። አሁንም እሱን ስናስብ ወደ መቆም ነው የምንሄደው። እውነቱን ለመናገር እና መቆም መልስ አይደለም። ስለዚህ ሁልጊዜ ችግሮች አሉ፣ ችግሮችን ለመፍታ መሞከር አንዴ ተፈጥረናል እዚህ ምድር ላይ ባየነው ነገር ላይ በሁለት እግራችን ቆመን እንፈተዋለን ብለን መናገር አለ። ስለዚህ እኛ አሁን ሾርት ኮድ ነበር ወይ ደግሞ አጭር ቁጥር አለን ሰማንያ ሰላሳ አምስት የሚባል ሰዎች በቀጥታ የሚደውሉበት ነው። በቀጥታ ይደውሉበታል። ስለዚህ ከተቸገረ ሰው ከሆስፒታልም ከቤቱም ይህን ቁጥር ደግሞ ፕሮሞት ለማድረግ ሰዎች ሁሉ እንዲያውቁት ለማድረግ እንሞክራለን። አገሩ ግን እንዲህ መስራት አለብን ብለን አናምንም። ይሄ ናይ ዋን ዋን እንደሚባለው መንግስት ማኔጅ የሚያደርገው ወደፊት ትልቅ ኢትዮጵያ ሙሉ ሲንክሮናይዝ ያደረገ ቁጥር ይኖራል። እሱን ነው ከመንግስት ጋር አብረን የምንሰራ። አሁን ላለ ሁኔታ ግን 835 ይደወልልናል። በተደወለሉልን መሰረት ጂፒኤስ አለው አምቡላንሱ። ቦታ ያመላክታል፣ ቦታ ያመላክታል። በዛ መሰረት እንሄዳለን። ጂፒኤስን ባይኖር የእኛ አኗኗር ደግሞ መንገድም ትጠይቃለ፣ ወይ ደግሞ የሚታወቅ መንገድ ለምሳሌ ፈረንሳይ ለጋ ሲሆን ብንጠራ ኤምባሲው በር ላይ ብንል እንደምታቀው የእኛ አኗኗር የአሜሪካ አኗኗር አይደለም። የእኛ አኗኗር አንድ ሰው ሲታመም አምስት ሰው ሊጠይቀው ሊመጣ ይችላል፣ ሊረዳው ሊፈልግ ይችላል። ወጣቶች አሉ። ስለዚህ የቱ ጋን ያላችው ያላችሁ ትል ፈረንሳይ ኤምባሲ። እስቲ አንድ ሰው ፈረንሳይ ኤምባሲ ይጠብቅ ብንል፣ በሩ ላይ አንድ ሰው ይጠብቃል። ስለዚህ በግራ በቀኝ የሚለውን ነገር ለመወጣት ቶሎም ለመድረስ ያንን ሰው በአምቡላንስ ላይ አድርጋል ወደ ቦታ እንሄዳለን እና ሁሉም የራሱ የሆነ ሎካል ሶሉሽን እዛው የአካባቢ አሁን አሜሪካን ሀገር መጥታ ተዛረሰ በተሄዳ የታመመው ሰው ብቻ ነው ሊገጥም የሚችል። ግን መድረስ ችግር የለም፣ ቁጥሩን እስካወቀው ድረስ። እዛ ደግሞ የዚህ አክሰስ አለ። ስለዚህ ችግሮች የሉም፣ አይደሉም። አሁን መንገድ ላይ መንዳት እስካለመቻል ነው ምንችሉ። አንደኛ ድሮ ሚዲያሉ ትራፊክ ፖሊሶቻችን ለምን ባዶ ሆነ ትጮኋለ? ባዶ ነው፣ ምንም የለም። ለምን ትጮል? ወደ ምንተኛ ለመድረስ ባዶ መሆን አለ። እኛ ግን ባዶ ስንሆን ነው ምንጮ ይሄ ደግሞ ቅጣት ወረቀት ሁሉ እንቀበልበት። ይህንም በምንድን ነው የምትፈታው? ትራፊክ ፖሊሶችን በማስተማር ስለዚህ፣ ከሌሎች ጋር ኮርዲኔት አድርገን አዲስ አበባ ውስጥ ከ2000 ትራፊክ ፖሊሶች በላይ ያስተምረናል። ኢትዮጵያ ውስጥ ያልዞርንበት ቦታ የለም፣ በካናዳ ኤምባሲ በተደረገልን ድጎማ መሰረት። ልል የምፈልገው ምንድን ነው ችግሮች ሲመጡ ችግሮቹን ለመፍታት ልብ ያስፈልጋል፣ ኮሚትመንት ያስፈልጋል። ለምሳሌ አሁን ሪሰንትሊ ደግሞ ሞተር ሳይክል ምንድን ነው የምታደርጉት? እኔ ስራ ፈጣሪ ነኝ። አጠገቤ ያሉ ሰዎች ስራ ፈጣሪዎች ናቸው። ክፍተትን ያሉ ስለዚህ ሁልጊዜ አንዱ መሯችን ኢኖቬሽን ኢንተርፕረነርሺፕ ነው። የገጠመን ችግር ላይ ከመቆዘብ ችግሩ ላይ መስራትና ሶሉሽን ለመፍጠር መሞከር። ስለዚህ ሞተር ሳይክል ሁለት ፓራሜዲኮችን ይዞ ለምሳሌ አደጋው ቦታ ቢደርስ ያ ሞተር ሳይክል ደግሞ ህይወትን የሚያድኑ መሳሪያዎች ካሉ ኢምፖርታንቱ የተማረው ሰውና የያዘው መሳሪያ ነው። መኪናም ቢሆን እኮ አምቡላንስ ተብሎ እየጮህ የሚሄደው ከውስጡ ባዶ ከሆነ መኪና ነው እንጂ አምቡላንስ አይደል። ስለዚህ እነዚህ ሰዎች ቀድሞ ተሽሎክልኮ ደርሰው ህይወቱን ሴፍ ቢያደርጉ፣ ትንፋሽ ከሌለ ትንፋሽ ቢሰጡ፣ እየደማ ከሆነ እየደሙ ቢያቆሙ፣ ራሱን ስቶ ከሆነ ራሱን በመሳቻ ፖዚሽን ቢያስተኙ፣ ቀጥሎ አምቡላንሱ ይመጣል። ከዚ የሚቀጥለው ስራ ግማሹ ተቀርፏል። ስለዚህ አሁን ከሶስት ወደ ሀያ አምቡላንሶች አድርገናል እንዳልኩ ችግሮች የምንፈታበት ኢንተርፕሪነርሽፕ ነው። የገጠመን ችግር በፊት ነርሶችን ስልጠና እየሰጠን አምቡላንስ ውስጥ ማድረግ ነው። ሹፌር ከታክሲ ሹፌር እናደርጋለን። ከዛ በኋላ ደግሞ ነርስ ለብቻው እንቀጥራለን፣ እሱም በድንገተኛነት። ስለዚህ ችግር ነው ማለት። ዓለም እንዴት ነው እየሰራ ያለው? በጣም ብዙ አገር ሄጄ አየው። ፓራሜዲክ ሆኖ አምቡላንስ ማይነዳ ፓራሜዲክ የለም። ሁለቱንም ሙያ ይማራሉ። ሁለቱንም ሙያ ይማራሉ። ስለዚህ ይሄ ለሌሎች አገር ሰዎች ሙያ ነው። እኛ ጋር ብንመጣ ለነርሱ ነርሶ ነው። እንደገና ሌላ እድል ከምትሰጥ ሌሎች ወጣቶችን፣ ስራ ያጡ ወጣቶችን በዚህ ብታስተምር የተሻለ ልታረግ ትችላል። ስለዚህ ባለፈው ሁለት ዓመት ለሁለት ዓመት ያህል ሞተርሳይክል የሚነዱ አምቡላንስ የሚነዱ እና ድንገተኛ ሕክምና አገልግሎትን ከመሰረታዊነትም አልፎ በትክክለኛ ስታንዳርድ እዚህ አሜሪካን ሀገር ዌቨርስቴት ዩኒቨርሲቲ ከሚባል ዩኒቨርሲቲ ጋር በመተባበር እኔ ደግሞ ማህበራዊ ስራ ፈጣሪ ነኝ እንዳልኩ፣ ብዙ ጊዜ ግድ የሚለኝ መክፈል የማይችሉ ሰዎች ነው የኔ ኢንተረስት። አሁን እዚህ ወጣቶች ቢሆኑ አሜሪካን ሀገር መማር ከፈለጉ ስቱደንት ሎን አላቸው እዛ ግን እሱ የለም። ስለዚህ በአንድ ወቅት እነዚህ ሰዎች ሳፖርት ቢያደርጉ ቢዝነስ ሞዴል ነው የምንሰራው ቀድሞ የተመረቁት ደግሞ ቀድሞ ለሚቀጥለው ባች መክፈል ቢችሉ ኢኒሺያል ገንዘቡን ካገኘ በኋላ ሲስተሙ ማስኬት ትችላለ ቢዝነስ ሞዴሉ ሰርተ በሚል የመጀመሪያውን ባች አስመርቀን አሁን ወደዚህ ከመምጣታችን በፊት እነዚህን የአስራ አራት ፓራሜዲኮች ለሁለት ዓመት አስተምረን እንደገና ጠብታ አምቢላንስ ውስጥ ቀጥረን ስራ ጀምረው ነው የመጣ ነውና ይሄ ችግርን ስታይ ችግር ውስጥ ያለው እድል ነው። ሊያስፈነድቅ የሚገብ ነው። ችግሩን ይዘግን ብትቆዝም ለአንተም አይጠቅመም፣ ለሀገርም አይጠቅመም። ችግሩም ፍልስፍና ነው። ፈተናን ወደ እድል መቀየር፣ እንደ ኢትዮጵያ ከእድል ይልቅ ፈተና በበዛበት ሀገር ያንኑ ያህል እድሎች ይከፈታሉ የሚል ይመስላል። ችግሩም አስተሳሰብ ነው። ምናልባት ከቀረን ጊዜ አንጻር በቀጥታ ወደ ቀድሞ ሙያው ሊሄድ አዲስ በመሆኑም የምትሰሩትም ስራ ፈተናዎቹም፣ ዝርዝሮቹ ብዙ ጥያቄዎች እንድናነሳ ይጋብዛሉ። የማደንዘዣ ሕክምና ብለውታል። ቅድም አኔስቴዣ እንዳሉት የሚገልጸው አይመስለኝም። ማደንዘዝን ቶሎ ፈጠን ብለን የምናስበው ው ከምትሐትም ጋር ልናገናኘው እንፈልጋለን። መደንዘዙ ለሕክምናው መቀበል የሚያስችለውን ሁኔታ ለመፍጠር ስቃይን ለመቀነስ መሆኑን ነው ቶሎ ነገር ግን ሌሎች ስራዎች አሏቸው። ቀዶ ህክምና በሚሰጥበት መኝታ ላይ ያለን ህመምተኛ ይሁን ውጭ ፈጥኖ እርዳታ በሚፈልግበት ቦታ የአየር ቧንቧውን መክፈቱ እስኪ ንገሩን፣ የቀድሞ ሙያውን ዛሬም የሚሰሩበት ይመስለኛል። አዎ የማደንዘዣ ህክምና እኔ መቼስ በጣም ወድጄ ነው የተማርኩት። በዚህ አጋጣሚ ይህን ትምህርት በጣም እንደወደው ያደረጉኝ አቶ ከሰተ ተወልደ ብርሃን የሚባሉ የማደንዘዣ አስተማሪ ናቸው። ህክምና ትምህርት ቤቱ መስራችና ብዙ አመት ብዙ አንስቴቶችን ያስተማሩ በኋላ በኤርትራ እና በኢትዮጵያ ኮንፍሊክት ከኢትዮጵያ የወጡ በዚህ አመት አንድ ወልሄ እሱ ነበር እና ከአስመራ መጥተው በጤና ጥበቃ ሚኒስትር ፊት እና በአንስቴዚያ ማህበር በአንስቴቶች ፊት በእኛ አኑዋል ሳይንቲፊክ ኮንፈረንሳችን ውስጥ እሳቸውን አስጠርጬ እንዲሸለሙ ያደረግኳቸው ሰው ናቸው። ምክንያቱም አለሞራል ትምህርት ምንም አይሰራም። ትምህርት ስትማር እንድትወደው ካልወደድከው በተለይ ሄልዝ ከሆነ በጣም አስቸጋሪ ነው እና አንስቴዚያን በጣም ወድጀው የተማርኩት፣ በጣም ወድጀው የሰራሁት ስራ ነው። ምንም የማይቆጨኝ ስራ ነው እና ማደንዘዣ ማለት ሰመመን ማለት በጣም ከባድ ነው። ወደፊት እንግዲህ ማህበሩ በጣም አጥብቆ ሰርቶ ትክክለኛውን ያመጣል ብለን እናስባለን። ሰው ሁሉ የሚያውቀው ምንድን ነው ማደንዘዝ ብቻ እና ጀነራል አንስቴዚያ የምንለው ብቻ ነው የሚያውቀው አካል በሙሉ የሚዝልበት ህመም ስቃይ ስሜት የማይሰማ ነው የሚያውቀው ግን ማደዘያ ህክምና በጣም ብዙ ለምሳሌ ሰዎች ሲወልዱ አሁን አሁን ጀና አነስቴዚያ ወይ ደግሞ ይሄ አሁን የምንልህን መስጠት አያስፈልግም በቀላሉ ከገበታች ያሉት ነርቮች ብሎክ አድርጎ እናት ምንም አይነት ስቃይ ሳይሰማ የልጇን ማልቀስ ሁሉ እየሰማች የምንገላገልበት ሲስተም አለ የማደዘያ ህክምና ሰዎች በኦፕሬሽን ቲያትር ውስጥ በፍጹም ህመም እንዳይሰማቸው ማድረግ፣ የህመም ስቃይን ስሜት መቀነስ ነው። የሌሎችን ትንፋሽ ወስዶ ራስ መተንፈስ ማለት ቀዶ ጠጋኝ ሐኪሙ እንግዲህ ትልቁ ድርሻ ደግሞ ደ ቀዶ ጠጋኝ ሐኪሙ ቀዶ ጠጋኝ ሐኪሙ በትክክል ሊሰራ የሚችለው እኛ በትክክል አንስተዚያው መስጠት ስንችል። ስለዚህ እሱን ደግሞ የምናመቻችበት በፊተኛው ራሱን ህመሙ እንዳይሰማው የቀዶ ጠጋኝ ሐኪሙ በትክክል እንዲሰራ ጡንቻዎች ሁሉ እንዲላሉ እንግዲህ የምንተነፍሰው ጡንቻ ስትሮንግ ሲሆን ስለዚህ ነው። አሁን የምታየው የአየር መቀባበል በአትሞስፌሪክ ሄደና በሳምባ መካከል እየሆነ የሚሄደው ካልሆነ ግን አንስቴዚያ ላይ ነው ሰው ያለው ማለት ነው። የተቀበልከው ሰው ደግሞ እኔ ተነፍስላለሁ ብለህ ደግሞ አንተ መተፈስ ደግሞ ማትችል ከሆነ እዚህ ውስጥ ብዙ ቴክኒካል ነገሮች አሉ። ትልቅ ችግር ሊከሰት ይችላል ማለት ሕክምና አሁን ውሳኔ የምታደርግበት ሕክምና ዘርፍ ነው ከጀመርክ በኋላ አንብበ መታ ይህን በዚህ አስተካክለዋለሁ። ስለዚህ የራሱ የሆነ ባህሪዎች አሉት እና ይህን ጥያቄ ከበር ማድረግ ነው። ብዙ አይነት የማደንዘያ አይነትና ትልቅ ሳይንስ እንደሆነ አድማጮች ቢረዱ በጣም ደስ ይለኛል። የሚያግባባ ይመስለኛል። በርካታ ሀሳቦች እንዲሸራሸሩ የሚጋብዙ በርከትም ያሉ ጉዳዮች ናቸው፣ የነካካ ናቸው። አንድ ነገር መጀመር አለብሽ። በጣም ይቅርታ። የዓለም የማህበራዊ ስራ ፈጣሪዎች ፎረምን ታስተናግዳለች አሁን ኦክቶበር ላይ በፈረንጅ አቆጣጠር ከኦክቶበር 23 እስከ 25 ድረስ ይሄ ማለት ትልቅ ፎረም ነው። ባላደጉ አገሮች ይሄ ፎረም ሲደረግ የመጀመሪያው በጣም ደስ ብሎን ይህን ፎረም ለማድረግ ከሀገሮቻችን ጋራ ትልቅ ዝግጅት ላይ ነ። በውጭ ሀገርም በተለይ የአሜሪካን ሀገር ብዙ ሰዎች አግኝቻለሁ። ጥሩ ጥሩ ሀሳብ አላቸው ይህንን ማህበራዊ ችግር ባለባት ሀገር ላይ እንደዚህ አይነት የሚያስቡ ሰዎችን በጣም አደፋፍራቸዋለሁ። ያንን ትልቅ ኮንፈረንስ ኢትዮጵያ ውስጥ መተዋት እንድንያረው መልካም። ቀደም ብለው ያሉት ማደንዘዣ ሕክምና ትንፋሽ ተቀብሎ ትንፋሽ መስጠትን ያህል ራስን በዛ ስራ ውስጥ መግባትን ይመለከታል። ይህን የስራ ፈጣሪነት አስተሳሰብ ምናልባትም በሌሎች ፕሮግራሞች መለስ ብለን እንቃኘዋለን። አቶ ክብረት አበበ የጠብታ መስራችና ባለቤት እንዲሁም ማህበራዊ ስራ ፈጣሪዎች ማህበር ፕሬዚዳንት ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። በጣም እግዚአብሔር ይስጥልኝ። አቶ ክብረት አበበን እናመሰግናለን። አሉላ ከአቶ ክብረት ጋር ያደረገውን ውይይት ሙሉም በድረገጻችንና በፌስቡክም ላይ ለማድመጥ ትችላላችሁ። ዝግጅታችን ይቀጥላል። በዚሁ ለነገ ቅዳሜ ያሰናዳነውን ውይይት እናስተዋውቅ። የጉባኤው ስንችል የሀገር ሽማግሌዎች ያሉበት የሃይማኖት ድርጅቶች ያሉበት፣ ፌዴራሊዝምን እና ህገ መንግስቱን የሚቀበሉ ድርጅቶች የተሳተፉበት በዚህ በሀያ ሰባት አመት ጊዜ ውስጥ የተደረጉ ስህተቶች የተፈጸሙት ስህተቶችም ከጉባኤ አባላት ሁሉ ተነስተው ይተደርጉበታል። ይህን ይመስላል። አሁን የመቀሌው ስብስብ ይሄን የሀያ ሰባት አመት ስርዓቱን እንዳለ ይቀጥል የሚል ነው። ለእኔ ይሄ የለውጥ ሂደቱን መካድ ነው ወይም መክዳት ነው። ስለዚህ እኔ ኢትዮጵያ ዛሬ የምትፈልገው እንደዚህ አይነት የጎራ ፈጠራ እና የሀያ ሰባት ዓመት ስርዓት የማስቀጠል አስተሳሰብ አይደለም። እኔ የተገነዘብኩት ህገ መንግስቱም መሻሻል ዶኩመንት ነው። ሀያ ሰባት ዓመት ስራ ላይ ቆይቷል። ያን ጊዜ የነበሩት ችግሮች ፈቶ አዳዲስ ችግሮች ሳይፈጣ የቀረበት ሁኔታ ይኖራል። ስለዚህ እንደ ህይወት ያለው ዶኩመንት መሆን ካለበት መሻሻል ያለበት ግን የህገ መንግስት ስርአቱን ተከትሎ ነው መሻሻል ያለበት መባሉ ለውጥ ነው የሚመስለኝ እኔ። አቶ ምላቱ ገመቹ የኦሮሞ ፌዴራልስ ኮንግሬስ ምክትል ሊቀመንበር፣ አቶ ልደቱ አያሌው የኢደፓ ምክር ቤት አባል፣ ዶክተር መሐሪ ረዳይ በአዲስ አበባ ዩኒቨርሲቲ የህግ መምህር ናቸው። በቅደም ተከተል ድምፃቸውን የሰማችሁት በቅርቡ መቀለ ላይ በተካሄደው ስብሰባ ዙሪያ በተደረገው ውይይት ከተናገሩት የተወሰደ ነው። በነገ ቅዳሜ ስርጭታችን ጠብቋቸው። እናመሰግናለን። አዳነች አሁን ከመሰናበታችን በፊት ማጠቃለያ ዜና ታሰማናለች። የቀድሞው የዚምባብዌ ፕሬዚደንት ሮበርት ሙጋቤ አረፉ። ስለ ሙጋቤ ህልፈት በኦፊሴል ትዊትራቸው ያስታወቁት የወቅቱ ፕሬዚደንት ኤመርሰን ምናንገጓ ናቸው። በ95 ዓመት ዕድሜያቸው ያረፉት ሙጋቤ ዚምባብዌ እንደ አውሮፓ አቆጣጠር በ1980 ዓ ም ነጻነቷን ከተጎናጸፈችበት ጊዜ አንስቶ ሀገሪቱን ለ37 ዓመታት ገዝተዋል። ሙጋቤ ከሁለት ዓመታት በፊት ከስልጣን እንዲወገዱ ያደረገው የሀገሪቱ ወታደራዊ ኃይል ነው። ደቡብ አፍሪቃ ሲካሄድ የቆየው ጸረ ፍልሰተኞች ግጭት ያደረሰውን ጉዳት መገምገም ጀምራለች። ባለሥልጣኖች እንደሚሉት በግጭቶቹ የአስር ሰዎች ህይወት ጠፋል። በርካታ ቆስለዋል። ግጭቱ ፍርሃት አስፍኗል። የንግድ እንቅስቃሴ አሽመድምዷል ደቡብ አፍሪቃ ከሌሎች አፍሪቃ ሀገሮች ጋር ያላትን ግንኙነት አሻክሯል። ሃሪኬን ዶሪያን የተባለው ከባድ አውሎ ነፋስ የተቀላቀለበት ማዕበል በሰሜንና በደቡብ ካሮላይና ከባድ አውሎ ነፋስ ካደረሰና መንገዶችን በጎርፍ ካጥለቀለቀ በኋላ የኃይሉ መጠን ወደ ደረጃ አንድ ወርዷል። ሌሊቱ ከባድ እንደሚሆን እናውቃለን ንግንጋት ፀሐይን ለማየት እንጓጓለን ብለዋል። የሰሜን ካሮላይና አስተዳዳሪ ሮይ ኩፐር ትላንት ጆርጂያ ለሚገኝ የቴሌቪዥን ጣቢያ ሲናገሩ። የተከበራችሁ አድማጮች ለዛሬ አርብ ምሽት ያሰናዳ ናቸው ዝግጅቶች በዚሁ ተጠናቀዋል። በምሽቱ ፕሮግራሙ ዋና አዘጋጅ በሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ቆንጅ ይታየና አዳነች ተሳየንን አብራችሁን ስለቆያችሁ እናመሰግናለን። አሁን ባለችን ጥቂት ደቂቃ ጥላሁን ገሰሰ ላንቺ ብዬ ሁሉን ትቼ እያለ በሚያዜመው ወደ ትግርኛ ዝግጅት እንሸኛችኋለን። በእኛ በኩል በሰላም እደሩ። ሻካሆነ